ወጣት ደሱ ጸጋይ በቅጽል ስሙ ማዲንጎ በመቀለ ከተማ የታወቀ እቁብ ሰብሳቢ ነው። ከ1638 የከተማዋ የንግድ ማህበረሰብ አባላት በየሳምንቱ እቁብ በመሰብሰብ ለባለተረኛው ይሰጣል። ለድካሙ ዋጋ የመጀመሪያው እቁብ ይከፈለዋል። ይህ ማለት በዓመት 4.5 ሚሊዮን የኢትዮጵያ ብር ማለት ነው። ማዲንጎ ገና በዘጠኝ ዓመቱ ኦቾሎኒ ሎተሪና ካሴት በመሸጥ ነበር ንግዱን የጀመረው። ታዲያ ካሴት ሲያዞር የማዲንጎ አፈወርቅ ዘፈንን በማንጎራጎር ነበር የሚዝናናው። ከዚህ በመነሳት ነው የመንደሩ ወጣቶች ማዲ ወይም ማዲንጎ የሚል ቅጽል ስም የሰጡት። ማዲ አሁን ላይ ወጣት ባለሀብት ለመሆን እየተንጠራራ ይገኛል። ከግርማይ ገብሩ ጋር ቆይታ አድርገዋል። እኔ ሙሉ ስሜ ደሱ ጸጋ ይባላለሁ። ተወልጄ ያደግኩት መቀሌ ውስጥ ነው። አዲ ሀቂ ደብረዳሙ ሰፈር የሚባል ነው፣ ተወልጄ ያደግኩት ማለት ነው። ይሄ ማዲ የሚለው ከየት መጣ? ደሱ ማዲ ነው የሚሉ አብዛኛዎቹ። ገና ልጅ እያለው የተለያዩ ነገሮች በቢዝነስ ላይ ይሰማረብ፣ ትንሽ ልጅ እያለው ማለት ነው በተለያዩ ዘርፎች። እስኪ ልጅ እያለ ምን ትሰራ ነበረ? ልጅ እያሉ ገና ዘጠኝ ዓመት እያሉ ለቶር መሸጣል፣ ካሴት መሸጣል፣ ኦቾሌን መሸጣል። የተለያዩ የጆቶኒ የመዝናኛ ሲስተሞች ነበሩ። ቪዲዮ ካሴት መከራ፣ የተለያዩ በልጅነት የጀመርኩበት ምክንያት ነው። ከዛ ተነስቶ ነው ካሴት ምናምን ሲሸጥ የእነ ማዲንጎ ምናምን ሰማ ነበር። ና ይህን እነ ማዲንጎ ሲሰማ ደግሞ ለራሴ ውስጥ ያዘኝ። ከዛ እኔ ደግሞ መንጎራጎር ጀመርኩ። ና የሰፈራጅን ልጆች ማዲ ያለው ማዲ ተብለ የተጠራ የማዲንጎን ዘፈን ትወደዋለ ማለት ነው። በጣም እስኪ ሞክር፣ እስኪ አንዱን እንስማ። ሞክር እሺ። ያኔ ትዘፍን የነበረ በልጅነት na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na በየጎዳናው እንደዚህ እያል ካሴቶቹን ትሸጥ ነበር። እንደዛ እያልኩ አንደኛ እንደ መዝናኛ ነው የምጠቀመ የነበርኩት፣ ሁለተኛ ደግሞ እንደ ቢዝነስ ራሱ እየተማርኩም ቢዝነስ እየሰራም ደስተኛው ነው ያደጉታቸው። ከዛ ተነስተህ እንግዲህ አሁን መቀለ ከተማ ውስጥ በጣም የታወቀው በሺዎች የሚቆጠሩ ሰዎችን ያሰባሰበው ማዲ እቁብ የሚላለን እስኪ ስለዚህ ነገር እንደት ገባህበት? የቁብ ስራ ነው የሚሰራው። የቁብ ስራ ምንድነው? አብዛኛዎቹ የተለያዩ በንግድ ማህበረሰብ ያሉ ሰዎችን አቅፎ የሚሄድበት ማህበር ነው። ይህን ወደዚህ ያስገባበት ምክንያት ምንድን ነው? አንደኛ ስለ ቢዝነስ ስትራቴጂ ማወቅ ነው። ቢዝነስ ስትራቴጂ ሲገባበት የተለያዩ ነገሮች ስለ ፈጠራ ምናምን ትሞክራለ። ይህን ምንድነው ፈጠራ? እቁብ ከብዙ ሰዎች ምናምን ስትገባባ የተለያዩ የሰው ድሌት አለ፣ ፍላጎት አላቸው ይህን ፍላጎት ደግሞ አብዛኞቹ እዛ ባጃጅ የሰራው ለቶሪ የሰራው ካሴት ሸጡ ምናምን ብዙ ጓደኞች አሉ፣ የቢዝነስ ጓደኞች ወደ ቁ ከመግባት በፊት ባጃጅ ነበር መስራት፣ ወደዛ ከመግባት በፊት ባጃጅ ነበር ቁ። ይህ ሁሉም ለምንድን ነው ወደ ቁ ያስገባውም? እሱም ተጠቃሚ ሊሆን ነው፣ እንደዚህ ጋር ተጠቃሚ ሊሆን ነው። ም ለምንድን ነው ተጠቃሚ የሆንበት ምክንያት ብዬ ነው ዛ ይገባት ስዛ ሲሰራ ብዙ ነገሮች አሉ። እቁብ ሲባል ዝም ብሎ አይደለም እና ብዙ ስትራቴጂዎች አሉ። የፋይናንሻል ሲስተም አለ፣ የሕግ ስምሲ ሲስተም አለ፣ የሲሶሎጂ ወይ ስነ ሕዝብ ጥናት አለ። ብዙ ስትራቴጂዎች አሉ እና ከዛ ሲገባ ብዙ ሰው እየወደደ ይመጣ እና የወደደ ብቻ ሲሆን ቃ እያከብረኛል ለምንድን ለምንድነው እኔም የሆነ ስትራቴጂ ለማይቀስም ወጣቱ የሚቀየርበት ምንድነው ብዬ ሲያስብ እቁ ጀመርኩና፣ እኮ ደግሞ በጣም እየሰራ ነው ያለ ነው። አሁን በአንተ ስር ምን ያህል ሰዎች ነው ያሉት በቁቡ የተደራጁት? አሁን ያለንበት 1638 ወጣቶች አሉ በማህበራችን በማዲ ቁቡ ውስጥ የተደራጁ የሚገለገሉበት። አሁን አንተ ምንድነው የምታደርገው የእነኝህን ሁሉ ሰዎችን ብር እያሰባሰብክ ነው ለተረኛው፣ ለባለጣው ባለጣው የሚሄዱበት። አሁን ይህንን ምንድነው የምንማረው እዚጋ? ብር መሰብሰብ ብቻ ሳይሆን የእነሱ ህይወትም እንከታተላለን የእነሱን ቢዝነስ እንከታተል አሁን ብሩ ይዘው ስለመጣ ብቻ አይደለም፣ ብር ሲደርሰው እንዴት መጠቀም እንዳለበትን ጭምርም ታማክራለን። ምክንያቱም አሁን ስነ ምግባር ላይ ኬር እና አሁን ጫማ የሚጠርግ ሰው ሊሆን ይችላል። አሁን ኬት አምጥቶ አንድ ሺ ብር ነው የሚከፍለው ብለን እንጠይቀዋለን። ምክንያቱም ኬት ነው ያመጣ? ትክክለኛ ጫማ ጠርጎ ነው ያመጣ ወይስ ከሌላ አምጥቶ ነው ቸካፕ ቼክፕ እናደርጋለን። እውነተኛ ከሆነ ደግሞ እቁብን ከደረሰው ብሩ ከደረሰው ደግሞ ከብሩ መውሰድ በኋላ ያለው ስትራቴጂ ብዙ ነገር እንሄዳለን። ብሩ በስነ ስርዓት መስራት አለበት። ሁለተኛ ላይ ስለ ወደፊቱ ያለው ራእዩ ብዙ ነገር እናማክራል። እንግዲህ አድማጮቻችን መቀለ ከተማ ውስጥ ቤተ አንበሳ ተብሎ በሚጠራው የመዝናኛ ማዕከል ከማዲ ጋር እየተጫወትን ያለ ነው። ማዲ አሁን እቁብ ሰብስበህ ምንድን ነው የምትጠቀመው? የመጀመሪያው እቁብን የሚሰጠው 1638 እነዚህ ሁሉም ጠቅላላ በሳምንት የሆነው ወደ አራት ነጥብ አምስት አካባቢ ነው። በአመት የሚከናወነው አራት ነጥብ አምስት ሚሊዮን። ስለዚህ ይህን ተሰብስቦ የመጀመሪያ የሚከፈለኝ በዚህኛው። ስለዚህ በአመት አራት ነጥብ አምስት ሚሊዮን ታገኛለህ ማለት ነው። እኔ በጣም ሀብታም ነኝ። ይህ አራት ነጥብ አምስት ብቻ አይደለም። ብዙ የኔ ሀብት ምንድነው ህዝብ ነው። ማዲ አሁን እዚህ መቀለ ከተማ ውስጥ የምትታወቀው በጣም ሰላምተኛ እንደሆንክ በጣም ተግባቢ እንደሆንክ ከሁሉም ሰው ጋር በጥሩ ግንኙነት እንደምትኖር ነው የምትታወቀው። ይህ እንዴት ነው? ከአስተዳደግህ የመጣ ነገር ነው? አንደኛው ላይ የህዝብ ልጅ ነኝ። እዚህ ጋር ደረሰኝ ራሱ ህዝብ ነው። ምክንያቱም አቅሜ የለኝ፣ አቅሜ ህዝብ ነው። ከሁሉም ነገር ህዝብ ነው። እና ይህንን ህዝብ አይደለም ሰላምታ ላ ይገባዋል። የሰው ልጅ ፍቅር ያስፈልገዋል፣ ሰላምታ ያስፈልገዋል፣ የሀገር ፍቅር፣ የህዝብ ፍቅር፣ በቃ ይህንን ነው የህይወት መሰረት። በምንድን ነው የምትዝናናው? ከስራ በኋላ ምንድን ነው የሚያዝናና? እኔ የሚያዝናና አንድ የሰው ደስተኝነት ስታገኝ፣ ሁለተኛ ላይ ደግሞ ሙዚቃ መስማት ደስ ይለኛል። ሶስተኛ፣ ፊልም ማየት፣ የተለያዩ ድርሰቶች ማንበብ ደስ ይለኛል። ዋናው ግን ስራ ነው የሚያዝናኝ ከስራ ውጭ ያንባችል እና ኑሮ እንዴት ነው? አሁን ቤተሰቦች አሁን ያቀድከው ነገር ካለ ቤተሰቦቼ ከኔ ጋር ነው የሚሰሩት። ገና እኔ አላገባውም ገና ነኝ። ከሁለት አመት አገባለው። የ26 አመት ልጅ ነኝ ግን ያው 28 አካባቢ ሲደርስ ማግባት እቅድ አለኝ ማለት ነው ያን እንዳትረሳኝ አረሳ ማረሳ ማዲ በጣም ጥሩ ነው በጣም ደስ ይላል ወደ ከፍተኛ ደረጃ ደግሞ ደርሰህ ሌላ ጊዜ ደግሞ ተገናኝተን እናወራ ይሆናል ለቆይታችን በጣም ነው የማመሰግነው እኔም በጣም ነው የማመሰግነው የክብር እንግዳ ስለሆንኩ እግዚአብሔር አክብርልኝ